ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 30 2013 ዓ ም የአማርኛው ቋንቋ አገልግሎት ዝግጅታችን ጀመረ። ተዋጊ ጀቶችን ጥለናል ላሉ የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ የመከላከያ ጀነራል አስተባብለዋል። ይሄ ግን ከእውነት የራቀና ህዝብን ማደናገሪያ ነው። የተመታ ጀት የለም። ጀቶቻችን በስራ ላይ ናቸው። የኢትዮጵያ መከላከያ ሚኒስትር ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ናቸው። ለአሜሪካ ድምጽ የሰጡትን ማብራሪያ በአብይ ርዕስ እናስደምጣችኋለን። የትግራይ ዲሞክራሲያዊ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሄ የትግራይ ህዝብ ጠላት ህወሓት ነው ብለዋል። የክልሉ መሪ ዶክተር ደብረ ጽዮን ገብረ ሚካኤል የሰላም ጥሪ ደብዳቤ ለአፍሪካ ህብረት ጽፈዋል። ግጭቱ እንዲቆምና ድርድር እንዲጀመር የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ጠይቀዋል። እነዚህንና የዩናይትድ ስቴትስ ምርጫ ዘገባና ሌሎችም ዘገባዎችን ለምሽቱ አሰናድተንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችንና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ይችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ዜና ስትልኝ። አድማጮች ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። በሕወሓት ላይ እየተወሰደ ያለው እርምጃ ወንጀለኞችን ለፍርድ በማቅረብ በቅርቡ ይጠናቀቃል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ኢትዮጵያ ሁኔታውን እንደሚያሳስባቸው የገለጹ ወዳጆቿን ታመሰግናለች ያሉት ጠቅላይ ሚኒስትሩ እየተወሰደ ያለው እርምጃ ግን የአንዲት ሉዓላዊት ሀገር የውስጥ ጉዳይ መሆኑን ጠቅሰዋል። በሌላ በኩል የኢትዮጵያ የአየር ኃይል የጦር ጀት መትተን ጥለናል በሚል በህወሀት የተሰጠውን መረጃ የመከላከያ ሚኒስቴር አጣጥሏል። የመከላከያ ሚኒስቴር ኢንዶክትሪኔሽን ዋና ዲሬክተር ሜጀር ጀነራል መሐመድ ተሰማ ለአሜሪካ ድምፅ በሰጡት ቃል መረጃው ህዝብን ማደናገሪያ ነው፣ የተመታ ጀትም የለም፣ ጀቶቻችን ስራ ላይ ናቸው ብለዋል። በአብይ ርዕስ ዝርዝሩን የያዘ ዘገባ ይቀርባል። የፖለቲካ ሁኔታው ወደ እርስ በርስ ውጊያ መሸጋገሩ የሀገሪቱን የወደፊት እጣ ፈንታ እጅግ አሳሳቢ ደረጃ ላይ አድርሶታል ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተናገረ። በመሆኑም ግጭቶች ቆመው ሁሉም ባለድርሻ አካላት የሚሳተፉበት ድርድር ይጀመር ሲል ኦፌኮ ዛሬ ባወጣው መግለጫ ጠይቋል። የኢትዮጵያ መንግስት በሰሜን ኢትዮጵያ እየተወሰደ ያለው እርምጃ የሚቆመው ህወሀት ውስጥ ያሉ ወንጀለኞች ለፍርድ ሲቀርቡ ብቻ ነው ሲል አስገንዝቧል። ፀሐይ ዳምጠው ዝርዝሩን ከአዲስ አበባ አስተላልፋለች። የኦፊኮ ሊቀወንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ እንደገለጹት በሰሜን፣ በምዕራብና በደቡብ የሀገሪቱ ክፍሎች ያለው እርሳቸው ውጥረት ስሉ የገለጹት ሁኔታ ለሀገሪቱ ሰላም አሳሳቢ ነው ብሏል። አሁን እየተፈጠረ ያለው ተፈጥሮ የነበረው በየአካባቢ የነበሩ ግጭቶች አሁን ደግሞ በሰሜኑ የሀገራችን ክፍል የፈነዳው ነገር ሀገሪቱ ዋና ህዝቦቿን በጣም ይጎዳል። ዋናው ችግሩ ደግሞ መሰረታዊ ችግሩ ፖለቲካ ነው። ፖለቲካ ችግር ደግሞ በፖለቲካ ቢፈታ ይሻላል ይመረጣል። የሚለው መልእክት ለመንግስትም ለህዝብም ለአባሎቻችንም ለሌሎች የፖለቲካ ኃይሎችን ለማስተላለፍ ነው የተሞከረው። ኦፊኮ በተለያዩ ጊዜያት በሀገሪቱ ብሔራዊ መግባባት መፈጠር አለበት፣ የፖለቲካ ችግሮች በመነጋገር ብቻ መፈታት አለባቸው በማለት ስታትር ነበር ያሉት ፕሮፌሰር መረራ አሁንም የሰላም ጥሪ እያቀረበ ይገኛል ብለዋል። ባለፉት አመታት በተለይም ከሁለት አመታት ወዲህ የዲሞክራሲ ተስፋ ከተገኘ በኋላ በሚደረጉ ስብሰባዎች የምርጫ ቦርድን የመንግስት የፖለቲካ ፓርቲ አስተባባሪዎች የሚሆኑ የሀገር ሽማግሌዎችን ሁሉ በሚሰበስቡ ስብሰባዎችና ባገኘናቸው እድሎች መሰረታዊ በሆኑ የሀገሪቱ ችግሮች ላይ መነጋገር፣ መደራደር፣ መስማማት እጅግ በጣም ወሳኝ ነው ወደ ነፃና ፍትሃዊ ምርጫ ለመሄድ ብለን ስንገልጽ ነበር። በተለይ ሀገር አቀፍ ምርጫ ለማካሄድ ዝግጅት እየተደረገ ባለበት ሁኔታ ወደ ጦርነት መግባት ክሳራ ነው ያሉት ፕሮፌሰር መረራ ቆሚ ብሎ ማሰብ አለበት ሲሉም ጉዳዩን ወደ መንግስት ወስዶታል። በብሔራዊ መግባባት ባለመፈታቱ ወደ ግጭት ያመራበት ሁኔታ ነው። ሌላ ምንም ትል የለው። ህወት በሰሜን እዝ ላይ በድንገትና በጨለማ ጥቃት መፈጸሙን የገለጸው የኢትዮጵያ መንግስት ድርጊቱ የሀገር ሉዓላዊነት የመድፈር ክደት መሆኑን በተደጋጋሚ ገልጿል። ኦፊኮ ግን በመግለጫው ስለ ግጭቱ አጀማመርም ሆነ ስለ ሀገሪቱ የመከላከያ ኃይል የጠቀሰው ነገር የለም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ረጅም ጊዜ በወሰደውና ባነታረከው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሪፐብሊካኑን ፕሬዝደንት ዶናልድ ትራምፕን እንዳሸነፉ የተነገረላቸው ዲሞክራቱ ጆ ባይደን በሚቀጥለው ጥር ወር ቃለ መሐላ ከፈጸሙ በኋላ ስለሚያደርጉት የአስተዳደር ርክክብ ፈጥነው ዝግጅት ጀምረዋል። ቁልፍ የሆኑ የትራምፕ ፖሊሲዎችንም የሚቀለብሱ ይሆናል ተብሏል። ፕሬዚደንት ትራምፕ በበኩላቸው የምርጫ ውጤት ላይ በፍርድ ቤት ክስ መስርተዋል። ፕሬዚደንቱ ያለ ማስረጃ በበርካታ ባይደን በጠባብ ድምፅ ብልጫ የመራጭ ተወካይ ድምፆችን ባሸነፉባቸው ክፍለ ግዛቶች የተፈጸሙ የድምፅ ቆጠራ መዛባቶች ሲፈተሹ የምርጫ ውጤት ተቀልብሶ ለሁለተኛ የስልጣን ዘመን አሸናፊ የምሆነው እኔ ነኝ ብለው ሙግት ከፍተዋል። ተመራጩ ፕሬዚደንት ጆ ባይደን እና ተመራጭቱ ምክትላቸው ከማላ ሃሪስ ትናንት የሽግግር ዌብሳይታቸውን ከፍተዋል። አፋጣኝ ትኩረታቸው የኮሮና ቫይረስ ወረርሽኝ፣ በወረርሽኙ የደቀቀው የዓለም ግዙፉ ኢኮኖሚዋ፣ የአየር ንብረት ለውጥ እና ስርዓታዊ ዘረኝነት እንደሚሆን አስታውቀዋል። ባይደን በቀድሞ የምግብና መድኃኒት አስተዳደር ኮሚሽነር ዶክተር ዴቪድ ኬስለር እና በየል ዩኒቨርሲቲ ተባባሪ ፕሮፌሰር እና ዲን ዶክተር ማርሴላ ኑኔዝ ስሚት የሚመራ 13 አባላት ያሉት የኮሮና ቫይረስ አማካሪ ኮሚቴ መስርተዋል። ፕሬዚደንት ዶናልድ ትራምፕ መሸነፋቸውን ለመቀበልም ሆነ ጆ ባይደንን ቴሌፎን ደውለው ለማናገር እስካሁን ፈቃደኛ አልሆኑም። በሌላ ዜና የቀድሞ የዩናይትድ ስቴትስ ሪፐብሊካን ፕሬዚደንት ጆርጅ ደብሊው ቡሽ ለጆ ባይደን የእንኳን ደስ ያለው መልእክት አስተላልፈዋል። ተመራጩ ፕሬዚደንት ሀገራችንን የመምራትና አንድ የማድረግ ዕድል አሸንፈዋል ብለዋል። ጆርጅ ቡሽ እንደ አውሮፓውያን አቆጣጠር ከ2001 እስከ 2009 ሀገሪቱን የመሯት ጆርጅ ደብሊው ቡሽ ከባይደን ጋር የፖለቲካ ልዩነት እንዳላቸው ገልጸው ሆኖም በስራቸው ስኬት እንዲያገኙ እጸልይላቸዋለሁ፣ በምችለው ሁሉ ልረዳቸው ቃል እገባለሁ ብለዋል። ቡሽ ለተመራጯ ምክትል ፕሬዚደንት ካመላ ሃሪስም የእንኳን ደስ ያለው መልእክት አስተላልፈዋል። በተጨማሪም ተመራጩን ፕሬዚደንት ቅዳሜ ዕለት በመኖሪያቸው በደላወር በምርጫው ማሸነፋቸውን ያወጁበትን ንግግር ጆርጅ ቡሽ የአገር ወዳድ መልእክት ሲሉ ገልጸው አመስግነዋቸዋል። የጆ ባይደን አሸናፊነት ቅዳሜ ዕለት ይፋ የተደረገው በዋናው የምርጫው ቀን ማክሰኞና ከዚያም በፊት ለሳምንታት አስቀድመው የተሰጡት ድምፆች ለአራት ቀናት ከተካሄደው ቆጠራ በኋላ ነው። ፕሬዚደንት ትራምፕ ያገኙት አጠቃላዩ ሰባ ሚሊዮን ድምፅ ከጆ ባይደን ከአራት ሚሊዮን ገደማ ያነሰ መሆኑን የጠቀሱት ጆርጅ ቡሽ ግሩም የሆነ የፖለቲካ ክንዋኔ ሲሉ ገልጸውታል። ፕሬዚደንት ትራምፕ በጆ ባይደን መሸነፋቸውን አልተቀበሉም። በምርጫው የተዛቡ አድራጎቶች ተፈጽመዋል ብለው በርካታ ክሶችም መስርተዋል። ትራምፕ ድምፅ ቆጠራ መጠየቃቸው እና በፍርድ ቤት መሟገታቸው መብታቸው ነው ያሉት ቡሽ ያኔ ያልተፈቱ ጉዳዮች በተገቢው መንገድ ውሳኔ ያገኛሉ ብለዋል። የሆነ ሆኖ አሉ ቡሽ፣ ይህ ምርጫ በመሰረቱ ፍትሐዊ መሆኑን በትክክል መካሄዱ እንደሚረጋገጥም ደግሞም ውጤቱም ግልጽ መሆኑን አሜሪካውያን ሊተማመኑበት ይችላሉ ብለዋል። የሳውዲ አረቢያ ንጉስ ሳልማን እና ልጃቸው ልዑል አልጋ ወራሽ ሞሐመድ ቢን ሳልማን ተመራጩን ፕሬዚደንት ጆ ባይደንን እና ተመራጭ ምክትላቸውን ካመላ ሃሪስን ትናንት እንደ ሌሎች የአረብ ሀገሮች ሁሉ የእንኳን ደስ ያላችሁ መልእክት አስተላልፈውላቸዋል። የሳውዲ መንግስታዊ የዜና ወኪል ባወጣው ቃል ንጉስ ሳልማን በሁለቱ ወዳጅ ሀገሮች እና ሕዝቦች መካከል ያለውን የላቀ ታሪካዊና የተቀራረበ ግንኙነት አድንቀዋል። ይህን ግንኙነት በሁሉም ደረጃ ለማጠናከር እና ለማሳደግ የሁላችንም ጉጉት ነው ማለታቸውንም አትቷል። አልጋውራሻቸው ልዑል ሳልማን ከፕሬዚደንት ትራምፕ አስተዳደር ጋር የተቀራረበ ግንኙነት እንዳላቸው ይታወቃል። ባይደን ኢስታንቡል ውስጥ በሚገኘው የሳውዲ ቆንስላ ሳዑዲያዊ ጋዜጠኛ ጃማል ካሾጊ መገደሉን ተከትሎ ሲናገሩ ዩናይትድ ስቴትስ ከዚያች ሀገር ጋር ያላትን ግንኙነት መልሼ እፈትሻለሁ ሲሉ ቃል መግባታቸው የሚታወስ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁም ተመራጩን ፕሬዚደንት ጆ ባይደንንና ምክትላቸውን ከመላ ሃሪስን እንኳን ደስ ያላችሁ በማለት መልዕክት አስተላልፈዋል። የእስራኤሉ ጠቅላይ ሚኒስትር በትዊተር ገጻቸው ባሰፈሩት መግለጫቸው ጆ ለአርባ ዓመታት ለሚጠጋ ጊዜ ረጅም እና የሞቀ የግል ግንኙነት ይዘን ቆይተናል። ትልቅ የእስራኤል ወዳጅ መሆኑንም አውቃለሁ። የአገሮቻችን ልዩ ግንኙነት ይበልጡን ለማጠናከር አብረናችሁ ልንሰራ በጉጉት እንጠብቃለን ብለዋል። ጆ ባይደን በምክትልነት አብረዋቸው ከሰሩት ከቀድሞ ፕሬዚደንት ባራክ ኦባማ ጋር የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ የሻከረ ግንኙነት እንደነበራቸው ሲታወስ፣ ከፕሬዝደንት ዶናልድ ትራምፕ ጋር ግን ከዚያ በተለየ የተቀራረበ ግንኙነት ነው ያላቸው። የተያያዘ ዜና። በእናታቸው በኩል የዘር ሀረጋቸው ከወደ ሕንድ የሆኑት ካመላ ሀሪስ ተመራጭ ምክትል ፕሬዝደንት ለመሆን በመብቃታቸው ህንድ ውስጥ ደስታ ሆኗል። የህንድ ሴቶች የእሳቸው ክንዋኔ በመላው ዓለም ሴቶችን የሚያነቃቃ ነው እያሉ ናቸው። ይህ በዚህ እንዳለ ታሊባን ተመራጩ ፕሬዝደንት ጆ ባይደን ቀደም ሲል በዚሁ የአውሮፓውያን አመት ውስጥ ከዩናይትድ ስቴትስ ጋር የደረስነው የአፍጋኒስታንን ጦርነት ለማስቆም የታለመ ስምምነት እንዳለ ጠብቀው እንዲጸና እንደሚያደርጉ እንጠብቃለን ሲል ተናገረ። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ትናንት ለጆ ባይደን የእንኳን ደስ ያለው መልእክት ያስተላለፉ ሲሆን የሁለቱ ሀገሮች ግንኙነት በጸረ ሽብርተኝነትና በሰላም ግንባታ ረገድ ይበልጡን ይጎለብታል ብለው ተስፋ እንደሚያደርጉ ተናግረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ እና በዓለም ዙሪያ የኮቪድ-19 ወረርሽኝ በብዛት እየተዛመተ ሄዷል። የአሜሪካ ድምፁ ክሪስ ሃና ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርበዋለች። ዩናይትድ ስቴትስ ውስጥ የኮቪድ-19 በሽተኞች ብዛት ዛሬ ከ10 ሚሊዮን በላይ መድረሱ ነው። ሀገሪቱ በአሁኑ ወቅት ከማንኛውም ጊዜ የበዛ የቫይረስ መዛመት እንደደረሰባት ታውቋል። ባለፈው ሳምንት በቀን በአማካኝ በየዕለቱ ከ100 ሺህ በላይ አዲስ በሽተኞች ሲገኙ እንደቆዩ ተገልጿል። ከአንድ ወር በፊት ከነበረው ዕለታዊ የቫይረሱ በሽተኞች ቁጥር በእጥፍ ጨምሯል ማለት ነው። በየዕለቱ ዘጠኝ መቶ የሚሆኑ ሰዎች ለሕልፈት እየተዳረጉ ነው። ክፉኛ የተጎዱት በመካከለኛው ምዕራብ ያሉት ክፍላተ ግዛት መሆናቸው ተገልጿል። ሆስፒታል የሚገቡት ሰዎች ብዛት ከበፊቱ ከፍ ያለ መሆኑ ታውቋል። ተመራጩ ፕሬዚደንት ጆ ባይደን በመጪው ጥር ወር ስራ ሲጀምሩ ኮሮና ቫይረስን ለመታገል ስለሚወስዱት እርምጃ ለመነጋገር ዛሬ ስለ ኮሮና ቫይረስ ጉዳይ ከሚከታተል ግብረ ኃይል ጋር እንደሚሰበሰቡ ታውቋል። ከግብረ ኃይሉ ጋር ከተነጋገሩ በኋላ ቫይረሱን ለመቆጣጠር ስለሚወስዱት እርምጃ ያስታውቃሉ ተብሏል። ምክትል ፕሬዚደንት ማይክ ፔንስ የወቅቱ የኮሮና ቫይረስ ግብረ ኃይል ሰብሳቢ ሲሆኑ በሀያ ቀናት ውስጥ ለመጀመሪያ ጊዜ ዛሬ ግብረ ኃይሉ እንዲሰበሰብ ማድረጋቸው አልቀረም። ኮቪድ-19 በሌሎች የዓለም ክፍሎችም ከበፊቱ ከነበረው በባሰ መልኩ እየተዛመተ ነው። አንዳንድ የአውሮፓ ሀገሮች የቫይረሱን መዛመት ለመገደብ ሲሉ የመንቀሳቀስ እገዳ እያደረጉ ናቸው። በዓለም ደረጃ የተረጋገጠ የኮቪድ-19 በሽተኞች ቁጥር ከ50 ሚሊዮን በላይ ደርሷል። 1.2 ሚሊዮን የሚሆኑት በሞት ተለይቷል። 33 ሚሊዮን ከቫይረሱ በሽታ ድነዋል። የኮቪድ-19 መዛመት ባለፈው ሳምንት ከፍተኛ የሆነባቸው ሀገሮች ቼክ ሪፑብሊክ በልጅም ፈረንሳይ፣ አውስትሪያ እና ኢጣሊያ መሆናቸው ታውቋል። ስዊትዘርላንድ እና ፖርቱጋልም የቫይረሱ መዛመት እንዳየለባቸው ተዘግቧል። ይህ በዚህ እንዳለ በኮቪድ-19 ክትባት ፍለጋው ግንባር የመድኃኒት ኩባንያው ፋይዘር የመጨረሻ ምዕራፍ ፍተሻ ላይ ያለው ክትባቱ ከዘጠና ከመቶ በላይ አዋጭነት እንዳስመዘገበ ተናገረ። የፋይዘር ሊቀመንበርና ዋና ስራ አስፈጻሚ አልበርት ቡርላ እና የክትባት ስራ አጋሩ ባዮኤንቴክ ዛሬ ባወጡት መግለጫ ሶስተኛ ምዕራፉ የክትባቱ ሙከራ በተካሄደላቸው ተሳታፊዎች ላይ ዘጠና ከመቶ የቫይረሱን መከላከል ፍቱንነት ማስመዝገቡን፣ የክትባቱ ለተያያዥ ችግር አለማጋለጡን በሚመለከት ግን ተጨማሪ ፍተሻ እንደሚያስፈልግ ሳያሳስቡ አላለፉም። ፕሬዚደንት ዶናልድ ትራምፕ በትዊተራቸው እንዴት ያለ ታላቅ ዜና ነው የአክሲዮን ገበያውም ይህን ተከትሎ ተመንጥቋል ብለዋል። ተመራጩ ፕሬዚደንት ጆ ባይደን በበኩላቸው የተገኘውን ውጤት አሞግሰው ጸረ ኮቪድ ጦርነቱ ግን አበቃ ማለት እንዳልሆነ አስጠንቅቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ብጹ አቡነ ቆንጂታየን ለዜናዎቹ እናመሰግናለን። የምታዳምጡት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የሰኞ ጥቅምት 30 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቅ አቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የእለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የእለቱን አብይረስ እናስደምጣችሁ በህወሓት ላይ እየተወሰደ ያለው እርምጃ ወንጀለኞችን ለፍርድ በማቅረብ በቅርቡ ይጠናቀቃል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ኢትዮጵያ ሁኔታው እንደሚያሳስባቸው የገለጹ ወዳጆቿን ታመሰግናለች ያሉት ጠቅላይ ሚኒስትሩ እየተወሰደ ያለው እርምጃ ግን የአንዲት ሉዓላዊት አገር የውስጥ ጉዳይ መሆኑን ጠቅሰዋል። በሌላም በኩል የኢትዮጵያ አየር ኃይል የጦር ጄት መተንጥለናል በሚል በህወሓት የተሰጠውን መረጃ የመከላከያ ሚኒስትር አጣጥሏል። የኢትዮጵያ መከላከያ ሚኒስቴር እና ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ለአሜሪካ ድምጽ ሲናገሩ መረጃው ህዝብን ማደናገሪያ ነው በማለት አስረድተዋል። የተመታ ጄትም የለም፣ ጄቶቻችን በስራ ላይ ናቸው ብለዋል። እስክንድር ፍሬው ተከታዩን ዘገባ ያስደምጠናል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያ ሰሞኑን ለዓለም አቀፉ ማህበረሰብ እያስተላለፉ ያሉት መልእክት ተከታይ ነው። የዛሬው የትዊተር መልእክትም በኢትዮጵያ ያለው ሁኔታ እንደሚያሳስባቸው ለገለጹ አገራትና ዓለም አቀፍ ድርጅቶች የተሰጠ ምላሽ መሆኑ ይታያል። ኢትዮጵያ ሁኔታው እንደሚያሳስባቸው እየገለጹ ያሉ ወዳጆቿን ታመሰግናለች ነው ያሉት ጠቅላይ ሚኒስትሩ። በሰሜን ኢትዮጵያ የተጀመረውን ወታደራዊ እንቅስቃሴ የህግ የበላይነት የማስፈን እርምጃ ሲሉ የገለጹት ጠቅላይ ሚኒስትሩ ዓላማውም አለመረጋጋት የሚፈጥሩ ወገኖችን ለህግ በማቅረብ ሰላምና መረጋጋትን ለአንዴና ለመጨረሻ ጊዜ ማስፈን መሆኑን አመልክተዋል። ኢትዮጵያ ወደ ብጥብጥ ታመራለች የሚለው ስጋትም መሰረት የሌለውና እኛ የተነሳንበትን ዓላማ በጥልቀት ካለመረዳት የመነጨ ነው ብለዋል። የህግ የበላይነትን የማስከበሩ እርምጃም ወንጀለኞችን ለህግ በማቅረብ በቅርቡ ይጠናቀቃል ሲሉ ነው ጠቅላይ ሚኒስትሩ የገለጹት። ህወሓት በበኩሉ በኢትዮጵያ የመከላከያ ሰራዊት እየተወሰደ ያለውን እርምጃ እያከሸፍኩ ነው በማለት ላይ ይገኛል። በመቀሌ አካባቢ ደግሞ የኢትዮጵያ አየር ኃይል የጦር አውሮፕላን በሚሳኤል መተን ጥለናል ሲሉ የድርጅቱ የስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ለክልሉ ሚዲያ ተናግረዋል። የኢትዮጵያ መከላከያ ሚኒስቴር ለአሜሪካ ድምፅ በሰጠው ምላሽ የተመታ አውሮፕላን አለመኖሩን አስታውቋል። የፈጠራ ወሬ ሲሉ ነው በሚኒስቴሩ የኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ያብራሩት። ይሄ ግን ከእውነት የራቀና ህዝብን ማደናገሪያ ነው። ምክንያቱም ይሄ ምንድነው የተከተሉበት ስልታቸው ቀደም ብሎ ማንኛውም አውሮፕላን በትግራይ አየር ክልል ላይ መብረር አይችልም፣ ከበረ ከዚህ ሰዓት ጀምሮ እርምጃ እንወስዳለን የሚል ዜና አስተላልፈው ስለነበረ ያን ባስተላለፉ በማግስቱ የኢትዮጵያ ጀት የሄደው የአየር ኃይል ጀት የተለመላቸውን አላማ ያለምንም ተቃውሞ መጥተው በተደጋጋሚ ሲመጡ ህፍረት ስለያዛቸው ያንን ህፍረታቸውን ለመሸፈን ያደረጉት የፈጠራ ወሬ ነው። ስለዚህ መረጃው የተሳሳተ ነው። መረጃው የተሳሳተ ነው። አንዳንድ ጊዜ የሚያሳዩአቸው ስዕሎች ከአሁን በፊት በስልጠና ላይ በተለያየ ጊዜ ክረሽ ያደረጉትን የአውሮፕላን ቅሪተ አካል በካሜራ አንስተው ያንን ፊልሙን አቀነባብረው ነው እንደዋብ የሚያስረቱት። ይሄ ደግሞ አንደኛ ፍላጎ ራሱ የኛ አይደለም የውጭ ነው፣ አንዳንዱ ሁለተኛው ደግሞ በዛ ስራ ላይ ከስራ ውጭ የሆኑትን እንጂ አሁን ላይ ምንም አይነት የተመታ ጀትም የለም። ጀቶቻችን በስራ ላይ ናቸው። አንዳንድ ሀገራትና ዓለም አቀፍ ተቋማት ግጭቱ ቆሞ ድርድር እንዲጀመር ጠይቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት ጥያቄዎችን እንደማይቀበሉ ግልጽ አድርገዋል። እኛ ሰላም በእጅጉ እንፈልጋለን። አንዲት የጥይት ድምፅ በሰሜኑ ሀገራችን ክፍል እንድትሰማ አንፈልግም። ይህ ሰላም የሚረጋገጠው ይህ ስግብግብ ጁንተ ኃይል በህግ አግባብ ወደ ህግ ሲቀርብ ብቻ ነው። ወንጀለኛን ወደ ህግ ሳታቀርብ ስለ ሰላም መነጋገር አይቻልም። የትግራይ ህዝብ፣ የትግራይ ሚሊሻ በፍጥነት ይህንን ወንጀለኛ ኃይል ወደ ህግ ማቅረብ የሚቻልበትን ደረጃ ከሀገር መከላከያ ሚኒስቴር ጋር ተባብሮ ከሰራ እንዳይደበቁ፣ እንዳያመልጡ ካደረገ ወዲያው ሰላም የሚወርድበትንና በሁሉም አግባብ ለሰላም የሚደረገው ጥረት የምናግዝበት የተለመደው ስራችን ይቀጥልበት ይሆናል። ነገር ግን ደከም ሲል እርቅ ከቅድስን ገዳይ ከሆነ ኃይል ጋር በሁለት መለዮ መጫወት አይቻልም። ትናንት ገዳይ፣ በማግስቱ ደግሞ እርቅ መፈለግ የሚባል ነገር የእርቅ ፍላጎት ሳይሆን የጊዜ መግዣ ታክቲክ ስለሆነ ይህንን ተቀብሎ ለመሄድ እንቸገራለን። ዋናው የሰላም መቋጫ ወንጀለኞች በሀገሪቱ ሕጎች መሰረት ለህግ መቅረብ ሲችሉ ብቻ የሚፈጸም ይሆናል። ያኔ ሙሉ ሰላም ለሀገራችን፣ ለህዝባችን እናረጋግጣለን። ወንጀለኞችን ለፍርድ ሳያቀርቡ ስለ ሰላም መነጋገር አይቻልም ነው ያሉት። ጠቅላይ ሚኒስትሩ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የትግራይ ክልል መሪ ዶክተር ደብረ ጽዮን ገብረ ሚካኤል ኢትዮጵያ ወደ ለየለት የእርስ በርስ ጦርነት እንዳትገባ በማለት ለአፍሪካ ሕብረት በጻፉት ደብዳቤ የሰላም ጥሪ አቅርበዋል። ሙልጌታ ጽብሀ ከመቀሌ ላከው አጭር ዘገባ አለ ቀጥሎ ያስደምጠናል። በትናንትና ዕለት ረፋድ አምስት ሰዓት አካባቢ ወደ መቀለ የመጣ የውጊያ አውሮፕላን ተመቶ መውደቁ የክልሉ የኮሚኒኬሽን ቢሮ ባወጣው መግለጫ አስታውቋል። የውጊያ አውሮፕላኑ ዘር ለማጥፋት የመጣ ነበረ በማለት መግለጫው አትቷል። የህወሀት ስራ አስፈጻሚ ኮሚቴው አባል አቶ ጌታቸው ረዳ በበኩላቸው የጦር አውሮፕላኗ በትናንትና ዕለት በሚሳይል ተመታ ተፈረካክሳ ወድቃለች ሲሉ ለክልሉ ቴሌቪዥን ተናግረዋል። ትናንትና ከትናንት በስቲያ በመቀለ እንዲሁም በአድግራት ከተሞች የአውሮፕላን ጥቃት ተሞክሯል። ሙከራውም ህዝብ ኢላማ ያደረገ ነበረ ብለዋል። በመቀለ ከተማ አካባቢ ተመታ የወደቀችው የጦር አውሮፕላን አብራሪዋም በሕይወት ይኑር አይኑር አልታወቀም ያሉት አቶ ጌታቸው ረዳም በሕይወት ካለ አውሮፕላኗ በወደቀበት የእንደርታ ወረዳ አካባቢ ከህዝብ ጋር በመሆን ፍለጋ እየተካሄደ ነው። ነገር ግን በሚሳኤል ስለተመታ የመትረፍ እድሉ ጠባብ ነው ብለዋል። በመቀለ ከተማ በትናንትና ሁለት ወጣቶች የአውሮፕላን ስባሪ ነው ያሉት፣ በጎደናዎች ይዘው ሲፎክሩ ሲዘዋወሩ ታይተዋል። በመቀለ ሰሜናዊ ምስራ አቅጣጫ አራጉረ በተባለ አካባቢ አውሮፕላኗ ተመታ እንደወደቀች ተገልጿል። በፌዴራል ና በክልሉ መንግስት የተፈጠረው ጦርነት አስመልክቶ የክልሉ መሪ ዶክተር ደብረ ጽዮን ገብረ ሚካኤል ኢትዮጵያ ወደ ለየለት የእርስ በርስ ጦርነት እንዳትገባ በማለት ለአፍሪካ ህብረት የሰላም ጥሪ አቅርበዋል። ዶክተር ደብረ ጽዮን ገብረ ሚካኤል በአሁኑ ጊዜ የአፍሪካ ህብረት ሊቀመንበር የሆኑት የደቡብ አፍሪካ ፕሬዚደንት ለሲሪል ራማፉዛ በላኩት ደብዳቤ በፈጣን እድገት የምትታወቅ ኢትዮጵያ ወደ መበታተንና ወደ እርስ በርስ ግጭት ያመራች ነው የምትገኘው ብለዋል። የትግራይ ህዝብ የራሱን መሪዎች በመምረጡ የፌዴራል መንግስት ከኤርትራ መንግስት ጋር በመሆን ለመውጋት ሲዘጋጅ ነበር ያሉት ዶክተር ደብረ ጽዮን በደብዳቤያቸው በአሁኑ ጊዜ ግልጽ ጦርነት በትግራይ ህዝብ ላይ ታውጀዋል ብለዋል። አሁን ሀገሪቷ ወደ ለየለት የእርስ በርስ ጦርነት እንዳትገባ የአፍሪካ ህብረት በሀገሪቱ ያሉ ፖለቲካ ፓርቲዎችና የሚመለከታቸው ሲቪክ ማህበራት በማሳተፍ ድርድር የማካሄድ እድል አለው ብለዋል። መፍትሄውም ሁሉም ያሳተፈ ውይይት ማካሄድ ነው በማለት ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም እስክንድርን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሙልጌታን ለዘገባው እናመሰግናለን። በተያያዘም ትግራይ ክልል ውስጥ እየተካሄደ ያለው ጦርነት እንዲቆም ዓለም አቀፍ ጫና እንዲደረግ የሚጠይቅ የዋሽንግተን ዲሲና አካባቢው ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያ የተሳተፉበት ሰልፍ ዛሬ ተካሂዷል። ከአስተባባሪዎቹ አንዱ ሰለሞን አባተ አነጋግሮታል። አሁን የአሜሪካ ውጭ ጉዳይ መስሪያ ቤት ፊት ለፊት ነው ያለውት። እስኪ ራስን ያስተዋውቁኝ በቅድሚያ። አሉላ ሰለሞን እባላለሁ የዋሽንግተን ዲሲ ነዋሪ ነኝ። ለምንድነው አሁን ትግራይ ኮሚኒቲ ውስጥ ሰፊ ተሳትፎ አደረጋለሁ፣ በትግራይ ማህበረሰብ ውስጥ ዋሽንግተን ዲሲ አካባቢ ባለው። አቶ አሉላ፣ ለምንድን ነው ወደ ውጭ ጉዳይ መስሪያ ቤቱ የሄዳችሁት? የአሜሪካ መንግስት ጫና እንዲያደርግ በኢትዮጵያ መንግስት ላይ አሁን እየተካሄደ ያለውን ጦርነት እንዲቆም፣ አለም አቀፍ ማህበረሰብም እንዲያውቅ፣ በተለይ ደግሞ የአሜሪካ መንግስት እየተካሄደ ያለውን ነገር እውነታ እንዲያውቅ በማሰብ ነው እዚህ የተገኘ ነው። እውነታው ምንድን ነው ትላላችሁ አቶ አሉላ? በቅርብ የምትከታተሉት ከሆነ እንደሚታወቀው ላለፉት ሶስት ዓመታት በለውጥ ስም ወደ ስልጣን የመጣው መንግስት በለውጥ ቃል የገባቸውን ነገሮች ሁሉ ሰርዞ ወደ ከፋ አምባገነናዊ ስርዓት እንደገባ የአደባባይ ሚስጥር ነው። አሁን ይህንን ተከትሎ አሁን በተለይ ደግሞ በግላጭ የውጭ ሀይልም ጭምር ጥሪ ተደርጎለት በትግራይ ህዝብ ላይ ጦርነት ተከፍቷል። የውጭ ሀይሉ የኤርትራ መንግስት ነው። ኤርትራ መንግስት ከአብይ አህመድ ጋር በመተባበር ይህንን ጦርነት በትግራይ ላይ አውጇል። በተለያዩ የሀገሪቱ አካባቢዎችም ያው ጦርነት እየተካሄደ ነበር። ከአሁን በፊት ብዙዎች ተፈናቅለዋል፣ ተገድለዋል። አሁን የዛ ቀጣይ የመጨረሻው ምዕራፍ ሆኖ አሁን ትግራይ ብቸኛው ሰላም የነበረው አካባቢ ትግራይም ላይ ጦርነት ተጀምሯል። ጦርነት በውጭ ኃይልም ጭምር የተደገፈ ጦርነት ነው። የውጭ ኃይሉ የኤርትራ መንግስት ራሱን በግልጽ ሲናገረው የነበረ ነው። እንዲሁም አሁን ደግሞ የመንግስት ባለስልጣናት ሳይቀሩ በሚዲያ የሀገሪቱ የመንግስት ሚዲያዎች በመውጣት ኤርትራን መንግስት በዚህ ጉዳይ ጣልቃ ገብቶ እንዲዋጋ ጥሪ እያደረጉ ነው። አቶ አሉላ፣ ከዚህ በፊት ጠቅላይ ሚኒስትሩ በሰጡት መግለጫ፣ በተለይ ግጭቱ በተፈጠረ ጊዜ በሰጡት መግለጫ አንድም ጥይት እንዳይተኮስ መንግስት ሲጥር እንደነበረ ለሰላም ብዙ ጥረት ማድረጉን እና ሰራዊቱ ባልጠበቀው ሁኔታ በህወሀት ኃይል ጥቃት እንደደረሰበትና ብዙ የሰራዊቱ አባላት ላይ ጉዳት እንደደረሰ ተናግረው ነበረ። እርስዎ የሚነግሩኝ ደግሞ ጦርነት ከፍቷል ነው መሰለኝ የሚሉኝ፣ የከፈተው መንግስት ነው ነው የሚሉኝ እና እንዴት ነው እነዚህ የመካሰስ ነገር የምታስቡት? እንዴት ነው የያዛችሁት? እናንተ እንዴት ነው የምትገመግሙት? እርስዎም እንደገለጹት መካሰሱ አይተነዋል። የኢትዮጵያ መንግስት በተለይ አብይ አህመድ ጥቃት እንደተፈጸመ በሰራዊት ላይ ገልጸው ይህንን እንትን ለማድረግ እርምጃ ለመውሰድ አጠቃላይ የሀገሪቱን ጦር ሰራዊት ወደ ትግራይ እንዲዘምት ነው ያዘዙት። እና ይሄ ሰምተናል በኖቬምበር ሶስት ምሽት ላይ ወጥተው በሀገሪቱ ሚዲያ ጦርነት ያወጁት እሳቸው ጠቅላይ ሚኒስትሩ መሆናቸው። በዚህም ደግሞ ለጦርነት ማወጅ እንደ ምክንያት ያቀረቡት በሰሜን እዝ ላይ ጥቃት ማስፈጸሙን በማቅረብ ነበር። ይህ እንዳለ ሆኖ እኛ ግን ከዛ በተጨማሪ ዓለም አቀፉ ማህበረሰብም የዓለም አቀፍ ሚዲያዎችም የሚያቀርቡት ነገር እንዲሁም እዛው በቦታው ያለው ህብረተሰባችን የሚነግረን ነው ምናየው እንጂ ሰዎቹ የሚያቀርቡት አመራሮቹ የሚያቀርቡት መካሰስ አይደለም። ዋና ማስረጃችን ዓለም አቀፉ ማህበረሰብ ምን እያለ ነው፣ ይህንን ሲከታተሉ የነበሩ ወገኖች የሚዲያ ተቋማት ምን እያሉ ነው ነው የምንከታተለው። የውጭ ሚዲያዎች ይህንን አቶ ኢሳያስ አፈወርቂ በአስራ ዘጠኝ ዘጠና ስምንት የጀመሩት ፈረንጆች አቆጣጠር በ1998 የጀመሩትን ውጊያ የዛ ቀጣይ ምዕራፍ እያካሄዱ እንደሆነ ነው እየተገለጸ ያለው። ከዛ በተጨማሪም በተለያዩ ሚዲያዎች የሚንቀሳቀሱ እዚህ በተለይ በዋሽንግተን ዲሲ የሚገኙ ሚዲያዎች ላይ ከኤርትራ መንግስት ጋር በመተባበር እርምጃ መወሰድ እንዳለበት ትግራይ ላይ ሲገልጹ ነበር። ስለዚህ እነዚህ ማስረጃዎች ነው የምናየው እንጂ ስልጣን ላይ ያሉት ሰዎች ምን እያሉ ነው አይደለም። እና የትግራይ ላይ የተከፈተ ጦርነት መሆኑ ደግሞ የሚያሳየው በአዲስ አበባ አሁን በርካታ የትግራይ ተወላጆች ከስራ ተባረዋል። ከመከላከያ እንዲባረሩ ተደርገዋል። ከደህንነትና ከጸጥታ እንዲባረሩ ተደርገዋል። ከፌዴራል መስሪያ ቤቶች ተባረዋል። እንዲሁም በተጨማሪ በኢትዮጵያ አየር መንገድ የሚሰሩ ወደ ውጭ እንዳይወጡ ታግደው ቁጭ ብለዋል። የውጭ ዜግነት ያላቸው፣ አሜሪካ ዜግነት ያላቸው ይህ በተጨባጭ ማስረጃም ያለን በዓለም አቀፍ ሚዲያም የቀረበ ነው፣ ከአዲስ አበባ ቦሌ ኤርፖርት እንዳይወጡ ተደርገው ተይዘው እንዳሉ ይህ ሁሉ ማስረጃዎች ግምት ውስጥ በማስገባት የታክሲ ሹፌሮች ሳይቀሩ በቦሌ ኤርፖርት የሚሰሩ የየሎውካብ ታክሲ ሹፌሮች ከስራ እንዲታገዱ ተደርገዋል። አጠቃላይ በአዲስ አበባ የሚኖር የትግራይ ተወላጅ እየታሰሰ ወደ እስር ቤት እየተጋዘ እንደሆነ ማስረጃው አለን። ይህ ሁሉ ግምት ውስጥ ስናስገባ ይህ በሆነ በሁለት ተፎካካሪ የሆኑ ሀይሎች በሚሰጡት መግለጫ የተገለጸው የእነሱ ፍጥጫ ወይም ደግሞ መጋጨት ሳይሆን አጠቃላይ በሀገሪቱ ያለውን የሴኪሪቲ የጸጥታ መዋቅር የመከላከያ በመጠቀም በትግራይ ላይ የታወጀ ጦርነት አድርገን የወሰድ ነው። ለዚህ ደግሞ ዋናው ተጠያቂዎቹ አቶ ኢሳያስ እና አቶ አብይ አህመድ ናቸው። ይሄ ከኢትዮጵያም አልፎ ቀጠናውን ሊያውክ እንደሚችል ብዙ ተንታኞችና የዓለም አቀፍ ሚዲያዎች እያስቀመጡ ነው። ምክንያቱ የአቶ ኢሳያስ ፍላጎት በኢትዮጵያ ፖለቲካ ውስጥ የፈለግኩትን በምፈልገው አይነት ሥርዓቱን መቀየር ፈልጋለሁ ብለው በኤርትራ ቴሌቪዥንም ጭምር የተናገሩበት ሁኔታ አለ። ይህም በማስረጃ የተሰነደ ነው። ስለዚህ እነዚህ ሁሉ ግምት ውስጥ ስታስገባ እየሆነ ያለው ወደ ቀጠናዊ ጦርነት ሊያመራ የሚችል ሪጅናል ኮንፍሊክት ሊሆን የሚችል እና በተወሰኑ ሰዎች ይሄ ጦርነት እየተካሄደ እንዳለ ነው አጠቃላይ መረዳት የምንችለው። አቶ አሉላ መቼም ለችግር መፍትሄ ለመፈለግ ፍትሐዊና ሚዛናዊ የሆነ ትንታኔ እና አተያይ ያስፈልጋል እና እናንተ ፍትህ እና ሰላም በአካባቢው እንዲሰፍን የምትጥሩ ከሆነ ምን ያህል ሚዛናዊ ለመሆን፣ ምን ያህል ፍትሃዊ ለመሆን፣ ወገናዊ ላለመሆን፣ በርቀትም ያላችሁ ስለሆነ እንደነገሩኝ በዋሽንግተን አካባቢ ያለ የትግራይ ማህበረሰብ ውስጥ ነው እንቅስቃሴ የሚያደርጉት፣ እና ምን ያህል ሚዛናዊ ለመሆንና ራሳችሁን ከሁኔታው ነጥላችሁ ለማየት ትሞክራላችሁ? ልክ ነው። የአንድ ሀገር ሰላምና መረጋጋት መሰረቱ ፍትህና ዲሞክራሲ ነው። አሁን ኢትዮጵያ ውስጥ እየሆነ ያለው ግን ፍትህና ዲሞክራሲን የሚያጠፋ ነው። ሰዎች እየተገደሉ ነው፣ እየታሰሩ ነው። የሰዎች ግድያ መጨረሻው ምርመራ ተካሄዶ ኢንቨስቲጌሽን ተካሄዶ ውጤቱ አይነገረንም፣ በፍርድ ቤት ፍትህ አይሰጥም። ለምሳሌ መውሰድ እንችላለን። የሀገሪቱ በጣም ትልቅ የሚባል ስልጣን የያዙ የጠቅላይ ኢታማዦር ስልጣን ይዘው የነበሩ ጀነራል ሰዓር መኮንን ተገድለው ለአንድ አመት ከምናምን ምንም ይህ የሚባል ፍትህ ሳይሰጥ እያየን ነው። ስለዚህ አንተ እንደገለጽከው ፍትህ ሚዛናዊነት የሚመነጨው አንድ ሀገር ለፍትህ ለዲሞክራሲ የሚሰራ መንግስት ሲኖራት ነው። አሁን አብይ አህመድ የሚመራው መንግስት ግን የራሱ የሀገሪቷ ዋና ቁልፍ ኃላፊ የሆኑ ሰዎችን እንኳ መጠበቅ የማይችል ከተገደሉ በኋላ ደግሞ ፍትህ መስጠት የማይችል ነው። ነገር ግን እንዳልከው እኛ ይህንን ስንታገል ፍትሐዊ ሆነን ነው መታገል ያለብን። በዚህ እስማማለሁ። ለዚህም ነው አሁን ዛሬ የምናካሄደው ሰልፍ መጥተህ እንኳ ብታየው በአካል የተለያዩ የኢትዮጵያ ብሔር ብሔረሰቦች እዚህ ሰልፍ ላይ ተገኝተዋል። ኢንክሉዲንግ ኤሪትሪያንስ ሳይቀሩ እዚህ ሰልፍ ላይ ተገኝተዋል። ምንድን ነው እያሉ ያሉት? ጦርነት አያስፈልገንም። ወጣት ማለቅ የለበትም። ህዝብ ማለቅ የለበትም። የፖለቲካ ልዩነት ካለ በውይይትና በድርድር መፈታት አለ። የዓለም አቀፍ ማህበረሰቡ ይህንኑ ነው እየደገመ ያለው ቴንሽኑን ዲስክሌት አድርጉ፣ ቀንሱ፣ ጦርነት ይቁም፣ ወደ ውይይት፣ ወደ ጠረጴዛ ቀረቡ ነው እያሉ እኛ ይሄንን ደግፈን ነው ይወጣሉ። ይሄ ደግሞ ፍትሃዊ፣ ሚዛናዊ የሆነ አካሄድ ነው። ዛሬ አሁን በዚህ ሰልፍ ላይ የኦሮሞ ተወላጆች፣ የወላይታ ተወላጆች፣ የከንባታ ተወላጆች፣ የሲዳማ ተወላጆች፣ ኤርትራውያን፣ የአማራ ተወላጆች ጭምር ተገኝተው እንትን እያሉ ነው ሀሳባቸውን እየገለጹ ይህ ውጊያ፣ ይህ ጦርነት አያስፈልገንም። አብይ አህመድ የአማራ ተወላጆችን በመማገድ ነው ይህንን ጦርነት ለመግጠም እየሞከረ ያለው እየሞተ ያለው አሁን ካየሁ በድንበር አካባቢ የትግራይና የጎንደር ህዝብ ነው። ይሄ የእኛ ሰላማዊ ሰልፍ ፍትሐዊ ያደርገዋል። ይህን ጦርነት መቆም አለበት ስንል የትግራይን ህዝብ ለመታደግ ወይም የአንድን ወገን ልክ ለማድረግ ሳይሆን አጠቃላይ ህዝባችን በጦርነት እንዳያልቅ የምናደርገው ጥረት ነው የሚሆነው ማለት ነው። ሁሉም ችግሮቻችን በጠረጴዛ ዙሪያ መፈታት አለባቸው። የዓለም አቀፉ ማህበረሰብም ይሄ ጦርነት አላስፈላጊ መሆኑን ተረድቶ ጫና በማድረግ በተለይ አብይ አህመድ እያደረገው ያለ የውጭ የውጭ ኃይልን ጭምር በማካተት የአገር ክህደት፣ በራስ ዜጋና በራስ ግዛት ላይ ጦርነት ማወጅ እጅግ እጅግ ከዛም ባለፈ ከጦርነትም ባለፈ እሱ የሚለው ለአንድ ቡድን የህወሀት ምናምን ነው የሚለው በትክክለኛ እየሆነ ያለው ግን የትግራይ ተወላጆች ኢትኒካሊ ፕሮፋይል እየተደረጉ በማንነታቸው ስልካቸው እየተከፈተ ሳይቀር መታወቂያቸው አምጡ እየተባለ የትግርኛ ስም ካለው እየተለዩ እየታደኑ እየታሰሩ ነው ያሉ ይሄ ደግሞ ለፍትህ የቆመ ለዲሞክራሲ የቆመ አካል ለሰላም ሰላም ፈላጊ ነውምክንያቱ ሰላም መሰረቱ እንደነገርኩ ሰላም የሰላም መሰረቱ ፍትህና ዲሞክራሲ ነው። ለፍትህና ለዲሞክራሲ የሚታገል ማንኛውም አካል ሊቃወሙ የሚገባ ነው። የትግራይ ተወላጆች በማንነታቸው እየተለየ እየታሰሩ እየታደኑ ነው ያሉት በአሁኑ ሰዓት። ይህ አግባብ አይደለም። እንደ ሀገር ኢትዮጵያ እንድትቀጥል አያደረግም የአካባቢው የቀጠናውም ሰላም አያረጋግጥም። ለማለት መቼም በጣም ያሳዝናል። በዚህ ዘመን በዚህ ጊዜ እንዲህ አይነት ጦርነት ውስጥ አገሪቱ መግባቷ እና ያሳዝናል። እንዲህ አይነት ደም መፍሰስ እዛች ሀገር ውስጥ እንደገና መከሰቱ ይሄ ለማንም የሚያሳዝን ነገር ነው። የትግራይ ዲሞክራሲያዊ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሄ ዛሬ መግለጫ ሰጥተው ነበረ። ህወሓት የተሳሳተ መግለጫ ለህዝቡ እየሰጠ ነው። በትግራይ ህዝብ ላይ ነው ፌዴራል መንግስቱ እየዘመተ ያለው ያለ ነው። የትግራይ ህዝብ ጠላት ግን ህወሀት ነው ብሎ መግለጫ ሰጥተው ነበር። ዛሬ እንግዲህ የትግራይ ሰው ናቸው እሳቸው፣ የሚመሩት ፓርቲ አባላትም የትግራይ ሰዎች ናቸው። ምንድን ነው እርስዎ ለዚህ የሚሉት? እዚህ ላይ ለእውነታም ለእውነት ሲባል ፍትህ እውነትም ፍትህ ማግኘት ስላለባት ዶክተር አረጋዊ በርሄ የትግራይ ድርጅት ነው ያለኝ ይላሉ። የትግራይ ተወላጆች ድርጅት ነው ድርጅቴ ይላሉ። የትግራይ ተወላጆች ሲታሰሩና ግፍ ሲፈጸምባቸው አንድም መግለጫ አውጥቶ ይሄ ነገር ስህተት ነው የማይል ጦርነት እየተካሄደ ያለው በትግራይ በትግራይና በአማራ መካከል ቦታ እዛ ቦታም ህዝቡ እያለቀ ያለው የዛ አካባቢ ህዝብ መሆኑን የሚያቅ ድርጅት ራሱን የትግራይ ነኝ ብሎ የሚጠራ ድርጅት በመጀመሪያ ደረጃ ማድረግ ያለበት በትግራይ ተወላጆች ላይ እየተፈጸመ ያለው ወከባ እንዲቆም፣ በትግራይና በአማራ መካከል ያልተፈለገ ደም መቃባት ስልጣን ለማራዘም ሲባል እየተደረገ ያለው እንዲቆም መጠየቅ ነበር የነበረባቸው። ነገር ግን ያላደረጉ እያደረጉ ያሉት የፌዴራል መንግስቱን መልካም ገጽታ የመገንባት ቀደም የገለጽከው ሚዛናዊነት እዚህ አታገኙም ማለት ነው። ይገባኛል። ዶክተር አረጋዊ ስልጣን ተሰጥቷቸዋል፣ መኪና ተሰጥቷቸዋል። ይሄ በሚዲያ ላይ ቀርቦም ራሳቸው ያረጋገጡት ነው። የአብይ አህመድ መንግስት ብር እንደሰጣቸው፣ ቤት እንደሰጣቸው፣ መኪና እንደሰጣቸው ተናግረዋል። አሁን ደግሞ በቅርቡ ጊዜ የህዳሴ ምክር ቤት የሚባል ኃላፊ አድርጎ ሾሟቸዋል። ይህ በእንዲህ ደስታ እዚህ ሰው ሚዛናዊ ሆነው ድጋፍ እያደረገላቸውን ያለ መሪና ስርዓት ይቃወማሉ፣ ትክክለኛ አቋም ይይዛሉ የሚል እምነት የለኝም። ለመሆኑ ስንት ትሆናላችሁ አሁን ሰልፍ የወጣችሁት? አሉኝ አቶ አሉላ። በቁጥር እጅግ በርካታ ሰው ነው ያለው። አሁን መንገዱ ራሱ ሞልቷል። ወደ ውጭ ጉዳይ የአሜሪካ ውጭ ጉዳይ የሚወስደው መንገድ እንዳለ ሞልቶ ተዘግቷል። በርካታ ሰው ነው የተገኘበት ከትግራይ ተወላጆች በውጭም ለኦሮሞ ወላይታ የሲዳማ ግንባታ ልጆች እኛ በቅርብ የምናውቃቸው ማለት ነው። የኤርትራ ተወላጆች ተገኝተዋል። ኢንክሉዲንግ የአማራ ተወላጆች ይህንን መንሰንስ የሆነ ጦርነት የማይፈልጉ የአማራ ተወላጆች ከትግራይ ሕዝብ ጋር የተዋለዱ የተጋቡ በቤተሰባቸው ላይ የታወጀ ጦርነት አድጎ የወሰዱት እዚህ ተገኝተው እየተቃወሙ ነው ያለ አቶ አሉላ ጥያቄያቸውን ማይጠላው ማን አለ ዝም ብለን ስናስ ጦርነት እኮ ማንም ሊቃወሙ የሚገባ ተግባር ነው። አቶ አሉላ ጥያቄያችሁን ይቅርታ፣ ጥያቄያችሁን በጽሁፍ ያስገባችሁነት የምታስገቡበት አለ? አዎ ለአሜሪካ ለተለያዩ ተወካዮች ፖለቲከኞች ጽሁፍ አስገብተናል። አሁንም ዛሬ ለውጭ ጉዳይ መስሪያ ቤቱ ያዘጋጀነው ጽሑፍ ጽሁፍ አለ ይገባል። የተለያዩ ማህበረሰብ ተወካዮች መግለጫ ይሰጣሉ። በጋራ ሆነን ጦርነት እንዲቆም በተለይ አሁን አብይ አህመድ እራሱ በትግርኛ ወጥቶ ትግራይም በአውሮፕላን ልደበድብ ነው ይሄ በታሪክ ተሰምቶ የማያውቅ ነው። የራሱን ዜጋ በአውሮፕላን ልደበድብ ነው ብሎ መግለጫ የሚሰጥ መሪ ይሄ በእውነቱ የጤነኝነት መታወክም ችግርም ሊኖር ስለሚችል የዓለም አቀፍ ማህበረሰብ ይሄንን አውቆ ከረር ያለ ጫና እንዲፈጠር ነው እኛ የምንፈልገው። በግልጽ በአደባባይ ወጥቶ ህዝቡም በአውሮፕላን ደበድባለሁ አለው ብሏል። ስለዚህ ይሄንኑ ጭምር ማስረጃ ያካተተ ነው እያስገባ ነው ያለ። ነው አቶ አሉላ ሰለሞን፣ እስቲ ከሌሎች ወገኖችም ያሉ ሌሎች አስተያየቶችን ደግሞ አሰባስበን ይዘን እንመለሳለን። እናንተንም በሌሎችም አጋጣሚዎች ለውይይት ጋብዘን ሀሳቦቻችሁ እንድታንሸራሽሩ ለማድረግ እንሞክራለን። ለዛሬ ለሰጡኝ ጊዜ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እግዜር ያክብርነ ሰለሞን፣ ከአቶ አሉላ ሰለሞን ጋር ያደረገውን ቃለ ምልልስ አላጠናቀቀም። ቃለ ምልልሱን ከዌብሳይታችንና ከማህበራዊ ገጾቻችን ያዳምጡ። ወደ ተከታዩ ዘገባ እንለፍ። የፌዴራሉ መንግስት በህወሀት ላይ የጀመረውን ዘመቻ የህወሀት አመራሮች በትግራይ ህዝብ ላይ እንደተወሰደ እርምጃ አድርገው የሚያስተላልፉትን ቅስቀሳ እንደሚቃወመው የትግራይ ዴሞክራሲያዊ ትብብር ገለጸ። ትብብሩ የትግራይ ህዝብ ጠላት ህወሀት ነው ብሏል። መስፍን አራጌ ዝርዝር አለው። የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋይ በርሄ በትግራይ ዴሞክራሲያዊ ትብብር ስም ዛሬ በተሰጠው ጋዜጣዊ መግለጫ ላይ እንዳስታወቁት የህወሀት አመራሮች መንግስት እየወሰደ ያለውን እርምጃ በትግራይ ህዝብ ላይ የተደረገ ጦርነት አስመስለው የሚያደርጉት ቅስቀሳ ከእውነት የራቀ ነው ብለዋል። ለትግራይ ህዝብ ይህ ጦርነቱ የህዝቡ ጦርነት አይደለም። ህዝብን አይመለከትም። የጥቂቶች የህወሀት አመራር የፈጠሩት ጦርነት ነው። የትግራይ ህዝብ ጠላት የለውም። ጠላቱ እዳውም እነሱ ናቸው ጠላቱ እዛ ያሉ ከእሱ አብራክ የወጡ ግፈኞች፣ ጥቂት ስግብግብ ለስልጣንን በሀብትም ሲያካብቱ የነበሩ ህዝቡን ረስቶ፣ እነዚህ ናቸው ጠላቶቹ። የትግራይ ህዝብ እስካሁን ታፍኖ ኖረዋል። በፍራቻ በሴፍቲ ኔትወርክ በአምስት ለአንድ መዋቅር ታፍኖ የቆየ ህዝብ እንደመሆን ይመጣል። አሁን ግን ራሳቸው በቀሰቀሱት ጦርነት እነሱ ምሽግ መሆን የለበትም ህዝቡ የሰቆቃው የችግሩ የጎስቋላ ኑሮው ምክንያት የሆኑት አመራር እንዲበትናቸው ከመከላከያ ጎን ተሰልፈው ወደ ፍርድ እንዲያቀርባቸው አሳስባለሁ። በአንጻሩ ህጻናትን ሳይቀር የስልጣናቸውን እድሜ ለማራዘም ሰለባ አድርገዋቸዋል በማለት ይከሳሉ። ህጻናት ይህ መንገድ እየፈሱ አስራ ሶስት አስራ ሁለት አሲዘ ነው። ይሄ ይሄ ደግሞ በዓለም አቀፍ ህጎች ያስጠይቃል። ስለዚህ የሰብአዊ መብት ህፃኑ ወታደር የሚለውን ነገር አንስቶ እነዚህ ሰዎች እንዲጠይቃቸው አስፈላጊ ነው። የእነሱ ልጆች፣ የእነሱ ቤተሰቦች፣ የእነሱ ሚስቶች ኦልሬዲ ወደ ውጭ ሀገር ተሻግረዋል። የመሪዎቹ ማለት ነው። የእነዚህ መሪዎች ውጭ አሻግረዋል። ስለዚህ ይሄ ሚሊሻ ሀይል፣ ይሄ ልዩ ሀይል የሚሞትበት ምክንያት ምንድን ነው? ምክንያት ያለው ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ የፖለቲካ ምሁር በፖለቲካና በትግሉ እንቅስቃሴ ጉልህ ስፍራ የነበራቸው የተፎካካሪ የፓርቲ አመራሮች ሲደበደቡ የፖለቲካ አማራጫቸው ለህዝብ እንዳይቀርብ ሲከለከሉና ሌሎች ተጽዕኖ ሲደረግባቸው ድምጻቸውን ለሌላው የህብረተሰብ ክፍል አለማሰማታቸው አሁን የተስተዋለው ችግር ቅርጽ እንዲይዝ በተወሰነ ደረጃ አስተዋጽኦ አድርገዋል ሲሉ ይወቅሳሉ። ዶክተር አረጋዊ ግን በህወሓት አመራር የሚደረገው አፈናና ተጽዕኖ ይህን ለማድረግ እንዳላስቻላቸው ተናግረዋል። ህወሓት ሀደግ አንዳገነት መንግስት ሀያ ሰባት አመት ኢትዮጵያን ጨምድዶ ይዘው ማንም ተፎካካሪ ድርጅት እንዳይንቀሳቀስ ሰክ እግሮ እየመጣ እየገደለ እያሰረ እንደነበረ የታወቀ ነው። በትግራይ ውስጥ ደግሞ በባሰ መልኩ ሊተባረቅ ነበር እና መንቀሳቀስ አልቻለም ነበር። ትግራይ ውስጥ ሁን ጊዜ እንደተደበደም፣ ድንጋይ እንደተወረወረብን፣ አባሎቻ እንደታሰሩ ቤታቸው ሁሉ እስከ መፍረስ ድረስ ይደርስ ነበር። አሁንም ያው ነው። እስካሁን ድረስ ደሞ አባሎቻችን ፍነ ወስደው ጋዜጣዊ መግለጫ እንዲሰጡም ያደርጋሉ። ድርጅቱ ፈርሰዋል እያሉ ያወራሉ። የማያደርጉት ነገር የለም። እንግዲህ በተፈጥሯቸው ዲሞክራሲያዊ መብትን መፎካከርን፣ ለህዝብ ቀርቦ ህዝብን አሳምኖ የህዝብ ድጋፍ አግኝቶ መኖርን አያውቁም። ስለዚህ ይሄ ችግር ስለነበረ እንደልባችን መንቀሳቀስ አልቻለም። ከተጽዕኖ የወጣ ህዝባዊ ፍላጎት በትግራይ ውስጥ ፍላጎት እንዳላቸው ያስረዱት ዶክተር አረጋይ ለዚህም ተፈጻሚነት እንደሚሰሩ አረጋግጠዋል። ህዝቡ የራሱ እድል ራሱ ወሳኝ እንዲሆን መብቱ መከበር አለበት ነው የምንለው። ዝም ብለው ብቻ ድርጅቱና ህዝብ አንድ ነው በሚል ፈሊጅ እዛው የለመዱበት ስልጣን ላይ አንሰራፍተው ሊኖሩ ነው የሚፈልጉት። ይህ ደግሞ የማይሆን መሆኑን እኛ በስነ ሀሳብ ደረጃ የሚሆን ተግባራዊ በሆኑ ነገሮች እያስረዳን ህዝቡን እያነቃቃን እነዚህ አፋኞቹን ገንጥሮ እንዲጥል ስንል ትግል እያደረግን የሚወሰደው ወታደራዊ እርምጃ ህዝቡን ጉዳት ላይ እንዳይጥልም አስፈላጊው ጥንቃቄ እንዲደረግ ለመንግስትና ለሰራዊቱ ጥሪ አስተላልፈዋል። መንግስትም የህዝቡን ደህንነት እየጠበቀ አደጋ እንዳይደርሰው ምክንያቱም እነሱ አደጋ አድርሰው የመከላከያ ኃይል አደረሰ አደጋ ለማለት ወደኋላ ስለማይሉ ይህንን አውቆ ጥንቃቄ በተሞላበት እንቅስቃሴ አንድ ቦታ ክሌር ሲያደርግ በስተኋላ እየመጡ ችግር እንዳይፈጥሩ ምክንያቱም አንዳንድ ቦታ የሰማነው ችግር ስለነበረ ይህንን ጥንቃቄ እንዲወሰድበት መንግስትም መከላከያ ሀይልም እንዲተባበር ከወዲሁ ማሳሰብ እወዳለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ፕሬዚዳንት ትራምፕ በአሜሪካ ፕሬዚዳንታዊው ምርጫ ይጭበረበራል የሚለው እምነታቸውን አሁንም ገፍተውበታል። የአሜሪካ ድምጽ የምርጫው አሸናፊ መሆናቸውን የተነበዩው የቀድሞ ምክትል ፕሬዚዳንት ጆ ባይደን ደግሞ በዚህ ሳምንት የኮቪድ-19 ግብረ ኃይል እንደሚያቋቁሙ አስታውቀዋል። የቪኦኤ ዘጋቢ ሚሸል ኩዌን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ዩናይትድ ስቴትስ ከኖቬምበር ሶስቱ ምርጫ በኋላ ሁለት ምስሎችን የምታነብ አገር ሆናለች። አሸናፊነታቸው የተተነበየላቸው የቀድሞ ምክትል ፕሬዚደንት ጆ ባይደን የሽግግር ካቢኔያቸውን ማቋቋም እንደሚጀምሩ ገልጸዋል። ፕሬዚደንት ዶናልድ ትራምፕ ደግሞ በአንዳንድ ክፍለ ግዛቶች የምርጫ ድምፆች አሁንም እየተቆጠሩ ስለሆነ ምርጫው ተጭበርብረዋል በሚሉባቸው ግዛቶች መከራከሪያዎቻቸውን እንዲያቀርቡ እድል ሊሰጣቸው እንደሚገባ ይከራከራሉ። የሳውዝ ዳኮታዋ ገዢ ሪፐብሊካኗ ክርስቲና ኦም እንዲህ ይላሉ። በጣም የሚገርመኝ ነገር አንዳንድ ሰዎች ባይደን ትልቅ ድል ያገኙ አድርገው መናገራቸው ይመስለኛል። ያ ግን ትክክል አልነበረም ምክንያቱም አሁን ድረስ ውጤቱ ገና ያለየላቸው ብዙ ክፍለ ግዛቶች አሉ። የዲሞክራቲክ ፓርቲ መሪዎች የሪፐብሊካን አቻዎቻቸው ለአገሪቱ መረጋጋት ሲባል የምርጫውን ውጤት እንዲቀበሉ ወይም ምርጫው ስለመጭበርበሩ ማስረጃዎቻቸውን እንዲያቀርቡ ይጠይቃሉ። የደለዌር ዲሞክራቲክ ፓርቲ ሴኔተር ክሪስ ኩን እንዲህ ብለዋል። ሪፐብሊካኖቹ ውጤቱን ላለመቀበል እያንገራገሩ ያሉትን ፕሬዚደንቱ ዝም ብሎ በቁጣ የተሞሉ የትዊት መልእክቶችን ብቻ ሳይሆን አንድ የተጨበጠ ማስረጃ ማሳየት ይኖርባቸዋል። ታሳቢው ፕሬዚደንት እስከ ጥር 20 ድረስ ቢሮውን መረከብ የማይችል ቢሆንም የባይደን ቡድን ከወዲሁ የሽግግር ጊዜውን በመጀመር በኮሮና ቫይረስ የገጠመውን የጤና ቀውስ በሚመለከት ግብረ ኃይል እንደሚያቋቁም አስታውቋል። በዚህ መካከል ጥር ሀያ የሚካሄደው የበዓለ ሲመት ዝግጅት የቀጠለ ሲሆን ይህን አስመልክቶ የሚዙሪ ግዛት ሪፐብሊካን ሴነተር ሮይ ብለንት ስለ ዝግጅቱ ይህን ተናግረዋል። በፕሬዚደንቱ በዓለ ሲመት ላይ ሁለቱንም የቀድሞ ምክትል ፕሬዚደንት ባይደንንና ፕሬዚደንት ትራምፕን አንድ ላይ ቆመው እንደማያቸው ጠብቃለሁ። ቃለ መሐላውን የሚፈጽሙት ማናቸውም ቢሆኑ የሚያስተላልፈው መልእክት ግን በጣም ትልቅ ይመስለኛል። የምርጫውን ውጤት በጉጉት ከመጠባበቅ በኋላ አሜሪካ ከተካረረው የፕሬዚደንታዊ ምርጫ ቀጥሎ ወደ ቀጣዩ ነገር ለመሸጋገር በዝግጅት ላይ ትገኛለች። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 202 205 9942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጀት ትዝታ በላቸው እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁነን። አብራችሁን ሁኑ። ወደ ተከታዩ ዘገባ ንለፍ። የትግራይ ሕዝብ ከሀገር መከላከያ ሰራዊት ጎን እንዲቆም የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ጠየቁ። አዲሱ ተሿሚ የአማራ ክልልን ሰላም ለማስጠበቅ ተግተው እንደሚሰሩም ቃል ገብተዋል። ለከፍተኛ ኃላፊነት ወደ ፌዴራል መንግስት የተሸኙት የቀድሞ ርዕሰ መስተዳድር አቶ ተመስገን ጥሩነህ በበኩላቸው የስንብት ንግግር አድርገዋል። አስቴር ምስጋናው ዝርዝሩን ይዛለች። ሰኔ 15 2011 ዓ ም የተገደሉትን ዶክተር አምባቸው መኮንንን በመተካት የአማራ ክልል ፕሬዚዳንት ሆነው የተሾሙት አቶ ተመስገን ጥሩነህ ቆይታ አጭር የሚባል ነው። በዚህ አጭር ጊዜም ቢሆን የክልሉን ሰላምና የህዝቡን ደህንነት በማረጋጋት በኩል የሚታይ ስራ ሰርተዋል በሚል ተመስግነዋል። ትናንት በእርሳቸው ቦታ የተተኩት አቶ አገኘው ተሻገር ይህንን ሀሳብ ካንጸባረቁ መካከል አንዱ ናቸው። ወንድሞቻችን እንደቀበል የመጀመሪያው የጸጥታ ቢሮ ኃላፊ የተመደቡት እኔ ነኝ። በዚህ ወቅት ይህን ኃላፊነት መቀበል ምን ያህል ከባድ እንደሚሆን መገመት ይቻላል። ከሳምንታት በኋላ የክልላችን ርዕሰ መስተዳድሩ ነው የተመደቡት አቶ ተመስገን ጥሩነህ ነበሩ። በዚህ ወቅት ይህን ኃላፊነትን መቀበል ምን ያህል ከባድ እንደሆነ ሁላችሁ መገመት ትችላላችሁ። ይሁን እንጂ ክቡር ርዕሰ መስተዳድራችን አቶ ተመስገን ጥሩነህ ቅድም የምክር ቤት አባላት እንዳቀረባችሁት በሰጡት አመራር በአሁኑ ጊዜ የጸጥታ መዋቅራችን የሚገዳደር ሀይል በክልሉ እንዳይኖር አድርገናል። ትላንት ለአማራ ክልል ምክር ቤት የስራ መልቀቂያ ያስገቡት አቶ ተመስገን ጥሩነ ሀገርን ለማዳን ጥሪ ወደ ፌዴራል መታጨታቸውን ነበር እንደ ምክንያት ያቀረቡት። ምክር ቤቱም የስራ መልቀቂያቸውን በመቀበል አቶ አገኘው ተሻገርን በመተካቸው ሾሟል። የአማራ ክልል ርዕሰ መስተዳደር በመሆን የተሾሙት አቶ አገኘው ተሻገር ትኩረት ሰጥተው የሚሰሩት የክልሉን ሰላም በማስጠበቅ ላይና ከክልል ውጭ የሚኖረውን የአማራ ብሔር ተወላጅ በመታደግ ላይ እንደሆነ ገልጸዋል። በሚቀጥሉት ጊዜያት የክልላችን ሰላም አስተማማኝ እንዲሆንና ክልሉ ለኢንቨስትመንት እና ቱሪዝም የተመቸ እንዲሆን አበክረን እንሰራለን። ለዚህ የክልሉን የጸጥታ ኃይል በሁለንተናዊ መልኩ ማጠናከር የትኩረት ማዕከላችን ይሆናል። የአማራ ህዝብ ከሌሎች የኢትዮጵያ ወንድምና እህት ብሔር ብሔረሰቦች ጋር ተባብሮና ተዋዶ ኢትዮጵያ አገሬ ናት ብሎ የሚኖር ህዝብ ነው። ባለፉት ሶስት አስርት ዓመታት በተሰራው ፀረ አማራ የጥላቻ ዘመቻ ምክንያት በሚኖርበት አካባቢ ለጥቃት ሰለባ እየሆነ ነው። ይህ ጉዳይ እጅግ አሳሳቢ ነው። ህዝባችን በማንነቱ ምክንያት በጨጣኞች ጥቃት እየደረሰበት ነው። በዚህ ነው የተነሳ ከምንጩ ለማስወገድ እየሰራ እንገኛለን በዚህ አጋጣሚ የአማራ ህዝብ በሚገኝባቸው በሁሉም ክልሎች አካባቢዎች ህዝቡን ተረጋግቶ የዕለት ተዕለት ኑሮውን እንዲኖር ለምትታገሉ የሀገራችን ብሔር ብሔረሰቦችና ህዝቦች የክልልና የተዋረድ አመራሮች እየከፈላችሁት ላለው ዋጋ በአማራ ክልል ህዝብ ስም ምስጋናዬ አጠርብላቸዋል። ይህም የታሪካችን አካል ሆኖ ሲወሳ ይኖራል በኢንቨስትመንት በወጣቶች የስራ ዕድል ፈጠራ በግብርናና ቱሪዝም ላይ መስራትም አጀንዳቸው እንደሆነ ነው የገለጹት አዲሱ ተሿሚ ሀገሪቱም ሆነ ክልሉም የገጠማቸውን ወቅታዊ ፈተና ለመወጣት በሚያካሄዱት እንቅስቃሴ እንዲያግዟቸው ለወጣቱ ለተፎካካሪ ፓርቲዎች እንዲሁም ለአማራ ህዝብ ጥሪ አቅርበዋል አቶ አገኘሁ የትግራይ ህዝብም ከሀገር መከላከያ ሰራዊት ጎን እንዲቆም ጥሪ አቅርበዋል ተከበርከው የትግራይ ህዝብ ባለፉት ሀያ ወልደህ አሳድገህ የመሰረትከው የሀገር መከላከያ ሰራዊት ላይ በህገ ወጡ የትህነግ ቡድን ከጀርባው ተወቅቷል። በአማራ ጠገዴ ወረዳዎች ወረዳችን ባላሰነ ሁኔታ ወረራ ተፈጽሞብናል። ወረራውንም አክሽፈናል። ይህ ታሪካዊ የባንዳዎችና ና የከሃዲዎች ሴራ ተቃውመህ ከመከላከያ ሰራዊታችን ጎን በመሰለፍ ራስክንም ነፃ እንድታወጣ ጥሪያችንን እያስተላለፍ ያም ወንድም የሆነው የአማራ ህዝብ ከጎን ሆኖ የሚታገል መሆኑን ልናረጋግጠል ልንወዳለን። ተሰናባችሁ ርዕሰ መስተዳደር አቶ ተመስገን ጥሩነህ ደግሞ ዋናው ጠላት መደምሰስ አለበት ሲሉ መልእክት አስተላልፈዋል። በገንዘብም በተለያዩ እስካሁን በመንግስትነት ኃላፊነቱ የተማራቸውን የመጥፎ ትምህርቶች በሞ እና ከሀገራችን ባህል ያፈነገጠ ሌላ ቦታ የምናያቸውን የሽቱ ተግባራት እየፈጸመ ነው ዋናውን ጠላት ካልደመሰስ ካልመታ፣ ካላንበረከት በስተቀር ይህም ለማውገዝ አይደለም። መመራር ሰው መሆን ብቻ ይበቃል። አቶ ተመስገን የክልሉን ጸጥታ በማስከበር በኩል የተሳካ ውጤት ማስመዝገባቸውን የሚናገሩላቸው አሉ። ትላንት ደግሞ በጠቅላይ ሚኒስትር አብይ አህመድ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው ተሽሟል። ይህ በእንዲህ እንዳለ የአማራ ክልል ምክር ቤት አምስተኛ ዙር ስድስተኛ ዓመት የስራ ዘመን አስራ ስድስተኛ መደበኛ ጉባኤው በወቅታዊ ሀገራዊና ክልላዊ የጸጥታና የደህንነት ጉዳዮች ላይ ውይይት አካሂዷል። ህወሀት ቀይ መስመሩን ማለፉን ተከትሎ መንግስት እየወሰደ ያለውን ህግ የማስከበር እርምጃ አጠና ተጠናክሮ መቀጠል አለበት ብለዋል የምክር ቤቱ አባላት። ማንነት እየተቆጠረ ዘር እየተቆጠረ ዘር የማጥፋት እርምጃ ነው እየተወሰደ ያለና ይሄ ማውገዝ ይገባዋል ምክር ቤቱ ብዬ አምናለሁ። ሀያ ዓመታት ያህል ሲከላከል የነበረው የመከላከያ ሰራዊት ላይ እርምጃ ወስዷል። በአማራ ክልል ልዩ ኃይልም ላይ ጥቃት ፈጽሟል። ይህን የመከላከል ስራ ተጠናክሮ ሊቀጥል ይገባዋል። በሀገሪቱ የተለያዩ አካባቢዎች በተደጋጋሚ የአማራ ሕዝብን የለየ የዘር ጥቃት በህወሀትና ግብረአበሮቹ ስምሪት ሰጭነት ተፈጽመዋል ያሉት የምክር ቤት አባላት መንግስት ሳይወድ ተገዶ የገባበትን የኃይል አማራጭ በማያዳግም መንገድ ማጠናቀቅ ይኖርበታል ሲሉም አክለዋል። ህግ የማስከበሩ እርምጃም የህዝብ እንደራሴዎችና የፌዴሬሽን ምክር ቤት በወሰኑት ውሳኔ መሰረት መጠናቀቅ አለበት ሲሉ አባላቱ አቋማቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። ከባህር ዳር ወደ ደቡብ ክልል ስናልፍ የመከላከያ ሰራዊት አባላትን ጨምሮ የሽብር ጥቃት ለመፈጸም መሳሪያ የታጠቁ ግለሰቦች ከነመሳሪያቸው በቁጥጥር ስር መዋላቸውን የደቡብ ክልል ፖሊስ ኮሚሽን አስታወቀ። ኮሚሽኑ በክልሉ ቤንች ሸኮ ዞን ጉራ ፈርዳ ወረዳ ጥቃት ላይ እጃቸው አለበት ያላቸውን ከአንድ መቶ በላይ ተጠርጣሪዎችን መያዙንም ገልጿል። የክልሉ ፖሊስ ኮሚሽን ኮሚሽነር ነብዩ ኢሳያስ የደቡብ ክልል ፖሊስ ኮሚሽን አባላትና የክልሉ ልዩ ኃይል አባላት በህወሓት ቡድን በሀገር መከላከያ ሰራዊት ላይ የተቃጣውን ጥቃት ተከትሎ መንግስት እየወሰደ ያለውን እርምጃ ለመደገፍ ተዘጋጅቶ አገራዊ ጥሪ እየተጠባበቀ መሆኑንም ተናግረዋል። የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። የደቡብ ክልል ፖሊስ ኮሚሽን ኮሚሽነር ነቢዩ ኢሳያስ ከህወሓት ቡድን ተልዕኮ ወስደው ክልሉን የጦርነት ቀጠና ለማድረግ ሲንቀሳቀሱ ነበር ያሏቸውን ግለሰቦች በቁጥጥር ስር ማዋላቸውን አስታውቀዋል። ከህብረተሰቡ በሚደርሰን መረጃ እና ጥቆማ እንዲሁም በጸጥታ ኃይሉ በየጊዜው በሚደረገው ክትትል ባሳለፍ ነው ሁለት ሳምንት ብቻ 31 የክላሽንኮፕ መሳሪያ በቁጥጥር ስር ውሏል። አራት ኋላቀረ መሳሪያ እና ሰባት የቱርክ ስሪት የሆኑ ሽጉጦች በርካታ ጥይቶች ጋር በቁጥጥር ስር ውለዋል። ከአርባ ምንጭ ከተማ ወደ ጂንካ ከተማ ሲጓዙ የነበሩ የመከላከያ አባላትና ግብረ አበሮቻቸው ጥቃት ለመፈጸም እንዲረዳቸው ከያዟቸው የጦር መሳሪያዎች ጋር መያዛቸውን ለክልሉ የቴሌቪዥን ጣቢያ በሰጡት መግለጫ አስረድተዋል። በጂንካ ከተማ ላይ የጦር መሳሪያ አስተዳደር ና ቁጥጥር አዋጅን በመተላለፍ ለእርስ በርስ እልኪት የሚውል 289 እጅግ በጣም ዘመናዊ የሆነ ቆንጨራ ከአርባ ምንጭ ወደ ጂንካ ከተማ ሲያስገቡ የነበሩ ሶስት ግለሰቦች በቁጥጥር ስር ውለዋል። እነዚህ ግለሰቦች አንደኛው የሀገር መከላከያ አባል የሆነ የሀምሳ አለቃ ማዕረግ ያለው፣ አንደኛው ደግሞ ማዕረግ የሌለው ነገር ግን የመከላከያ አባል የሆነ ሌላኛው ደግሞ ሲቪል የሆነ ሶስቱ ሆነው ይህንን ይዘው ሲንቀሳቀሱ በቁጥጥር ስር የዋሉት። ኮሚሽነሩ በዚህ መግለጫ እንዳሉት የደቡብ ክልል ፖሊስ ኮሚሽን የጸጥታ አባላትና የክልሉ ልዩ ኃይል በህወሓት ቡድን በአገር መከላከያ ሰራዊት ላይ የተቃጣውን ጥቃት ተከትሎ መንግስት ሕግ ለማስከበር እየወሰደ ያለውን እርምጃ ለመደገፍ መዘጋጀቱንም ተናግሯል። የክልላችን ፖሊስ ኮሚሽን አጠቃላይ ከህብረተሰቡ ጋር በመሆን ከወትሮ በተለየ መንገድ የአካባቢውን የክልሉን ሰላምና ጸጥታ ከማረጋገጥ አንጻር በቂ ዝግጅት ያደረገ መሆኑን ከዚህ ውጭ ደግሞ በክልላችን የሚገኘው በተለይም ልዩ ኃይላችን ለሀገራዊ ተልእኮ ዝግጁ ሆኖ በተጠንቀቀ ሆኖ ጥር እየተጠባበቀ የሚገኝ መሆኑን መግለጽ እፈልጋለሁ። በሌላ በኩል ኮሚሽነሩ ነብዩ በደቡብ ክልል በቤንች ሸኮ ዞን ጉራ ፈርዳ ወረዳ የ ሰላሳ አንድ ስብሎችን ህይወት በቀጠፈው ጥቃት እጃቸው አለ የተባሉ ከአንድ መቶ በላይ ተጠርጣሪዎችን በቁጥጥር ስር ማዋላቸውን ገልጧል። በተለይም ይህን ግጭት አስተባብረዋል፣ መርተዋል ተብሎ ይጠረጠሩ የነበሩና በተለይ ከሌላ አካባቢ ተልኮ ወስደው ወደዛ ስፍራ ተንቀሳቅሰው የነበሩ በዋናነት አምስት አካላት አንድ መትረየስና አምስት ክላሽ በድምሩ ስድስት መሳሪያ ያዙ ሰዎች ናቸው። በዋናነት ይህን ጉዳይ መሩ የሚል መረጃ ደርሶ በተደረገው ክትትል እስካሁን ሶስቱ ከነ ጦር መሳሪያቸውና ከነ መሰል ጥይቱ በቁጥጥር ስር አውለናል። ድርጊቱን የፈጸሙት እነዚህ ብቻ ሳይሆኑ በርካታ ሰዎች በመሆናቸው በርካታ አካላት የተሳተፉበት በመሆኑ ጉዳዩን በመምራት በማስተባበር በቀጥታ በመሳተፍ እጃቸው ያሉ ያለባቸው አካላትን በጥቅሉ ወደ አንድ መቶ ሶስት የሚሆኑ ሰዎችን በቁጥጥር ስር በማዋል ምርመራው እየተካሄደ ይገኛል። ከእነዚህ ውስጥ አስራ አራት የሚሆኑት የዞን እና የወረዳ አመራሮች ናቸው። አራት የፖሊስ አባላት አሉበት። ስድስት የመንግስት ሰራተኞች ይገኙበታል። የክልሉ ሕዝብ ለጥቃት ተጋላጭ መሆኑን በደንብ ተረድቶ ራሱን እንዲጠብቅም አሳስበዋል። ባለፈው ሳምንት የብሔራዊ መረጃና ደህንነት አገልግሎት ደረስኩበት በማለት ያወጣው መረጃ እንደሚያሳየው በክልሉ በአርባ ምንጭ፣ በዲላ፣ በሀድያ፣ በውላይታ፣ በሸካ በሌሎች ከተሞችና አካባቢዎች የሽብር ጥቃት ለመፈጸም እንቅስቃሴ መኖሩን ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ አብራችሁን ስለቆያችሁ እናመሰግናለን ሰላም በደህና ደሩ